ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነው። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንዘልቃለን። እንደምናመሻችሁ በዛሬ የጋቢና ጉዞ በቅድሚያ ወደ ሶማሊያ ክልል እናመራለን። በዚያ ላለፉት 12 ዓመታት ሲሰራ የቆየው ድንበር የለሽ የሐኪሞች ቡድን በድርቅ ምክንያት በተከሰተው የተመጣጠነ ምግብና የውሃ እጥረት እንዲሁም ይህን ተከትሎ በገባው የአተት ወረርሽኝ በሶማሌ ክልል 68 ህጻናት መሞታቸውን ገለጸ። very በጣም አሳዛኝ ነው። ዕድሜያቸው አምስት ዓመት ያልሞላ 68 ሕፃናት አስቀድሜ በጠቀስኳቸው የሕክምና ማዕከሎች ውስጥ በሰኔ ወር ብቻ ሕይወታቸው አልፏል። የድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖለን በጋቢና ተሳፍረው ሁኔታውን ያብራሉ ያብራራሉ። ስንቀጥል ወደ አዲስ አበባ እናምራ። የሚኒስትሮች ምክር ቤት በአዲስ አበባ ከተማ አስተዳደር አፋን ኦሮሞ የስራ ቋንቋ ሆኖ እንዲያገለግል ረቂቅ አዘጋጅቷል። ዝርዝሩን ይዘናል። የቀጣዩ ዓመት የኢትዮጵያ በጀት ስንት እንደሆነ ሰማችሁ? 320.8 ቢሊየን ብር። እንደ ሄኖ ቁጥር ለማይገባችሁ ደግሞ አንድ የምጣኔ ሀብት ባለሙያ በማብራሪያ ጋቢና አሳፍረናል። ግን ይሄ ቁጥር ለእኔም አልገባኝም። ጨካኝ ነሽ። ግን ነገሩ እኔም ስላልገባኝ መጠየቅ ነበረብኝ። እንደተረዳሁት ቁጥር ቢገባንም ባይገባንም በጀቱ የሁላችንንም ኪስ በግብር ይፈትሻል። በግብር ወደ መቶ ዘጠና ስድስት ቢሊየን ከታክስ ካልሆኑ ገቢዎች ደግሞ ወደ ሀያ አራት ነጥብ ስድስት ቢሊየን በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ ሁለት መቶ ሀያ አንድ ቢሊየን ብር ገደማ እንደሚሰበሰብ ይጠበቃል። ዶክተር ሰኢድ ኑሩ በኢትዮጵያ የምጣኔ ሀብት ባለሙያዎች ማህበር ተመራማሪ ናቸው። ይዘናቸዋል። በጋቢና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ያሉ የምሽቱን ዓለም አቀፍ ዜናዎች ልናሰማችሁ ተመልሰን መጥተናል። የሶማሊያው እስላማዊ ጽንፈኛ ቡድን አልሸባብ ተዋጊዎች የቡድኑ የቀድሞ ምክትል መሪ ሙክታር ሮቦ አቡ ማንሱር ከከተመበት አካባቢ ወታደራዊ እንቅስቃሴያቸው ማየሉን ባለስልጣናት አመለከቱ። አቡ ማንሱር ባለፈው ሳምንት ነው በዩናይትድ ስቴትስ ከሚፈለጉ አሸባሪዎች ዝርዝር ስሙ የተነሳው። ደቡባዊ ምዕራብ ሶማሊያ የሚገኙ የደህንነት ምንጮች ለአሜሪካ ድምፅ እንደተናገሩት አልሸባብ አቡ ማንሱር የጦር ካምፑን ካደራጀባቸውና ላለፉት አምስት ዓመታት ከከተመባት ከባኮል ግዛቷ የሁዱር ከተማ በስተደቡብ አስራ ስምንት ኪሎ ሜትሮች ርቃ ወደምትገኘው የአባል መንደር ጦሩን አንቀሳቅሷል። ለደህንነቱ ሲባል ስሙ የማይገለጽ አንድ ምንጭ ከካምፑ ለአሜሪካ ድምፅ እንደተናገረው ያለበትን ለጠቆመ ሰው የአምስት ሚሊዮን ዶላር ካሳ ሽልማት ያስገኝ ከነበረው ዩናይትድ ስቴትስ ከምትፈልጋቸው ወንጀለኞች ስሙ መነሳቱን ዜና ይፋ ከተደረገበት ካለፈው ሐሙስ አንስቶ የአልሸባብ ሚሊሻዎች ወደ ካምፑ ስልክ መደወላቸውን አላቁሙም። ሶሪያ የኬሚካል መርዝ እንዳትጠቀም ዩናይትድ ስቴትስ ያቀረበችው ማስጠንቀቂያ በወጉ ያጤነችው ትመስላለች ሲሉ የመከላከያ ሚኒስትር ጂም ማቲስ ተናገሩ። ማቲስ የጥቅስ የተሰጠውን ማስጠንቀቂያ በተገቢ ትኩረት የሰጡት ይመስላል ያሉት አዲስ የኬሚካል ጥቃት አልቃጣንም ያሉትን የሶሪያውን ፕሬዚዳንት ባሽር አላሳደን አስተዳደር ነው። የዋይት ሀውስ ቃል አቀባይ ሾን ስፓይሰር ከትናንት በስቲያ ሰኞ ከቀትር በኋላ ይፋ ባደረጉት ጋዜጣዊ መግለጫ የሶሪያውን ፕሬዚዳንት ባሽር አላሳደን የመንግስታቸው ኃይሎች ዳግም ሌላ የኬሚካል ጥቃት ከፈጸሙ ጥቅስ እሳቸውና ጦር ሰራዊታቸው የበረታ ዋጋ የሚያስከፍል ቅጣት ይጠብቃቸዋል ሲሉ ካስጠነቀቁ በኋላ ነው። በሌላ ሶሪያ ንክ ዜና እስላማዊው ጽንፈኛ ቡድን አይሲስ ተይዛ በምትገኘው አንዲት የምስራቃዊ ሶሪያ መንደር በዛሬው ዕለት የተካሄደው የአየር ድብደባ እስካሁን በተረጋገጠው አስራ አምስት ሰዎች መገደላቸውን የአካባቢው ሁኔታ የሚያስቃኙ ቡድኖች አመለከቱ። በጥቃቱ የተገደሉት ሰዎች ቁጥር እንደ አንዳንዶች ግምት ሰላሳ አምስት ሊደርስ ይችላል። የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ። በኢትዮጵያ በድርቅ ምክንያት በተከሰተው የተመጣጠነ ምግብና የውሃ እጥረት እንዲሁም ይህንን ተከትሎ በገባው የአተት ወረርሽኝ በሶማሌ ክልል 68 ህጻናት መሞታቸውን ድንበር የለሽ የሐኪሞች ቡድን አስታወቀ። ቡድኑ ከኢትዮጵያ መንግስት ጋር በመተባበር በክልሉ ለ12 ዓመታት መስራቱን አስታውቆ የአስቸኳይ ምግብ ፈላጊ ህጻናት ቁጥር ካለፈው ዓመት ጋር ሲነጻጸር በአስር እጥፍ መጨመሩን ይፋ አድርጓል። ድንበር የለሽ ቡድኑ ለህፃናቱ ሞት ምክንያት አጣዳፊ ተቅማጥና ትውከት ነው ብሏል። ጽዮን ግርንባ የድንበር የለሽ የሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊ የሆኑትን ቴራ ኖለንን አነጋግራ ተከታዩን ዘገባ አቅርባል ቀርባለች። ድንበር የለሽ ሐኪሞች ቡድን የአጣዳፊ ጉዳዮች ኃላፊዋ ቴራ ኖዌል በኢትዮጵያ ሶማሌ ክልል ድርቁ ያስከተለውን ችግርና የአንዣበበውን አደጋ ተዘዋውረው ተመልክተው ከጥቂት ቀናት በፊት ወደ አምስተርዳም መመለሳቸውን ገልጸውልኛል ሁኔታውን ያስረዱትም በዓይንማኝነትም ጭምር ነው። የሐኪሞች ቡድኑ በሶማሌ ክልል ውስጥ በሚገኙ የተለያዩ ዞኖችና ወረዳዎች ውስጥ ለተጎዱ ህጻናት የሕክምና አገልግሎት ሲሰጥ አስራ ሁለት አመታትን አስቆጥረዋል ይላሉ ቴራ። ነገር ግን ቡድኑ ባለፈው አመት ተመሳሳይ ወቅት ጋር ሲሰጥ ከነበረው አገልግሎት ጋር ሲያነጻጽረው የተመጣጠነ የምግብ እጥረት ያጋጠማቸው ህጻናት ቁጥር በአስር እጥፍ ጨምሯል። ህጻናቱ በድርቁ ምክንያት ባጋጠመ የተመጣጠነ የምግብና የመጠጥ ውሃ ማጣት በተጨማሪም ይህን ተከትሎ በገባው የአተት ወረርሽኝና አቅም ማነስ ምክንያት በክልሉ በከፍተኛ ሁኔታ የተጎዱበትን የዶሎ ዞን ጨምሮ በተለያዩ ወረዳዎች የሕክምና ማዕከላት አቋቁመው እድሜያቸው ከአምስት ዓመት በታች የሆኑ ስምንት ሺህ ህጻናትን ለመርዳት እየሞከሩ እንደሆነ ተናግረዋል። ከእነዚህ ውስጥ በሕክምና መትረፍ ያልቻሉ ህጻናት በአሳዛኝ ሁኔታ ህይወታቸው እያለፈ መሆኑንም አስረድተዋል። ሪ በጣም አሳዛኝ ነው። እድሜያቸው አምስት ዓመት ያልሞላ ስልሳ ስምንት ህጻናት አስቀድሜ በጠቀስኳቸው የህክምና ማዕከሎች ውስጥ በሰኔ ወር ብቻ ሕይወታቸው አልፏል። ሰኔ ወር ገና አለማለቁን ስናስብ ሁኔታው ፍጹም ተቀባይነት የሌለው ነው። በእርግጥ የህክምና አገልግሎት ለመስጠት የምናደርገው ጥረት እንዳለ ሆኖ እነዚህን ህጻናት ለማዳን አለመቻላችን በተለይ ሁኔታው እጅግ መጠነ ሰፊና ቀሳፊ መሆኑ ጋር ስራውን ከባድ ያደርገዋል። በርካታ ህጻናትን ለመድረስና ህክምና ለመስጠት ካሉብን ፈተናዎች አንጻር ጥቂቶችን ብቻ ደርሰን የህክምና እርዳታ ማድረግ ላይ ማትኮራችን መድረስ የሚገባንን ያህል ሰፊ የአገልግሎት ሽፋን አለማቅረባችን በእጅጉ ይረብሸናል። ለጥቂቶች አጠቃላይ የህክምና እርዳታ በማድረስና አገልግሎትን በማስፋት መካከል እንድንመርጥ መሆኑ የሚያሳዝን ነው። ድንበር የለሽ ቡድኑ የሰበሰበው መረጃ የሚያሳየው የችግሩን ጫፍ እንጂ ሙሉ ስዕሉን አይደለም ያሉት ቴራ፣ በአቅም እጥረትና በተጎጂዎች ቁጥር ብዛት የተነሳ እርዳታ ሊደረግላቸው ያልቻሉ በርካታ ሕጻናት በችግር ውስጥ ናቸው ብለዋል። የችግሩን ስፋትና ያንዣበበው አደጋም እጅግ ሰፊ መሆኑን ተናግረዋል። This is the worst that anyone has seen in, in 30 years, the, the driest and the most prolonged ባለፉት ሰላሳ ዓመታት ከታዩት ሁሉ የከፋ ድርቅ ነው። ለረጅም ጊዜ መዝለቁ ደግሞ ችግሩን ያባብሰዋል። በማህበረሰቡ ላይ የሚያሳድረው ተጽዕኖ ሰፊ ነው። በተለይ እንደ ሶማሌ ክልል ያሉ አርብቶ አድሮች የሚኖሩባቸው አካባቢዎችን ኑሮ አውኳል። የምግብና የውሃ እጥረት በጎሳ ማዕከላትና በከተሞች ተሰባስበው እንዲኖሩ ሁኔታዎች አስገድዷቸዋል። የሚበዙት ከብቶቻቸው በድርቅ የተነሳ ሞተዋል። ግመሎች፣ ላሞች፣ በግና ፍየሎቻቸው አልቀዋል። እነዚህ እንስሳት የምግብና የገቢ ምንጮቻቸው ናቸው። ድርቁ ምግብ አሳጥቷቸዋል። ውሃም እንዲሁ በመጥፋቱ በቂ የሆነ የመጠጥ ውሃ ለማግኘት አልቻሉም። ቴራ ሁኔታውን አያይዘው ሲገልጹ ከፍተኛ የሆነ ቁጥር ያላቸው በምግብ እጥረት ሰውነታቸው ተጎሳቅሏል። ከንጹሕ ውሃ አቅርቦት ችግር የተነሳ አጣዳፊ ተቅማጥና ተውከትም ከባድ የጤና እክልና ጉዳት እያደረሰ ይገኛል ብለዋል። ነዋሪዎቹ ሁኔታውን እንዴት ተቀብለውታል? ለቴራ ያቀረብኩላቸው ጥያቄ ነው። ሰዎች እጅግ የበረታ ሐዘንና ብሶት ውስጥ ናቸው። ከብቶቻቸው ያለቁባቸው፣ ምናልባትም የቤተሰብ አባላቶቻቸው የሞቱባቸው ሰዎች አነጋግሬ ያለሁ። ችግርን የመጋፈጥ ልምድ ያላቸው ማህበረሰቦች ቢሆኑም እንዲህ ያለ መከራ ግን አይተው እንደማያውቁ ነው የሚናገሩት። ተስፋ የማጣት ስሜት ይታይባቸዋል። ከአንድ በላይ ልጆች ያሏቸው እናቶችን ስናገኝ ስጋታቸው በምግብ እጥረት የተጎዳው ወይንም የተጎዳችው ሕፃን ብቻ ሳይሆን ለሌሎችም ጭምር ነው። እነዚህ እናቶች በቤት ውስጥ የምግብና ውሃ ድልድልን መወሰን ይጠበቅባቸዋል። በቤት ውስጥ ያለውን አቻችለውና አብቃቅተው በሕይወት ለማቆየት ይጥራሉ። እንደ እናት ሆናችሁ ብታስቡት የምግብ ድልድልን እንደ መወሰንና የወደፊት እጣ ፈንታቸውን እንደ አለማወቅ ልብ የሚሰብር ነገር የለም። በኢትዮጵያ ድርቁ ይፋ ከተደረገበት ያለፈው የፈረንጆች ወር ጀምሮ ሰባት ነጥብ ስምንት ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚያስፈልገው የብሔራዊ አደጋ ስጋት አመራር ኮሚሽን ማስታወቁ ይታወሳል። ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርስ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ። ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ኑ አብረን ካድማስ ንሻገር። እኛም ዝች ጽድት ባለችው አዲሷ ስቱዲዮችን ከእናንተ ጋር አብረን እየተጓዘን እንገኛለን ወደ ተከታዩ ዘገባ እንለፍ። ሲሆን የምትናገረው ነገር ያላት መሰለኝ። አዎ፣ ጽድት ያለ ስቱዲዮ ስትል ታየኝ። እዚህ ስቱዲዮ አስራ አምስት ደቂቃ በፊት መታ የተቀምጠ ያገኘው ለካ ለስቱዲዮ ደስ ይላል መንፈሱ ራሱ። በነገራችሁ ላይ ፌስቡክ በቀጥታ ዝግጅት ስለምንጀምር ስቱዲዮንም ታያላችሁ የእኛንም የአማረ ውበታችንን ሁሉ እያደነቃችሁ ነው። ዜና መረጃ አብረን ከእናንተ ጋር የምንጋራው መረጃዎች ወደ እናንተ እናደርሳለን። አዎ፣ በፌስቡክም እንደዚሁ በቀጥታ ስርጭት ስለምንመጣ፣ አይ ይቻላል። እኔማ ልቀጥል አልኩና እሱ ሌላ አይነት በሌላ ምዕራፍ እንገባበታለን። አስተያየቶቻችሁን አድርሱን። ወደ እናንተ መምጣት አለባቸው ብላችሁ የምታስቧቸው መረጃ ካሉም ጠቁሙን። አዎ ፌስቡክ አት ቪኦኤ አማሪክ ላይ ነው የምንገኘው። ወደ ተከታዩ ዘገባ እንለፍ። የሚኒስትሮች ምክር ቤት በአዲስ አበባ ከተማ አፋን ኦሮሞ በአስተዳደሩ የስራ ቋንቋ ሆኖ እንዲያገለግልና ሌሎች ከኦሮሚያ ጋር በተያያዘ የክልሉን ጥቅም ያስጠብቃሉ ያላቸውን አንቀጾች በረቂቅ አዋጅ አዘጋጅቷል። በዚህ ረቂቅ አዋጅ መሰረት አዲስ አበባ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ ተብላ መጠራቷን ትቀጥላለች። በዓለም አቀፍ፣ በአህጉራዊና በሀገር አቀፍ እንደዚሁም ደግሞ በፌዴራል መንግስቱና በከተማው አስተዳደር ደግሞ እንደተለመደው አዲስ አበባ ተብላ እንደምትጠራ ረቂቅ አዋጁ ጠቅሷል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። የረቂቅ አዋጁ መነሻ በ1987 የጸደቀው የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት መሆኑ በትናንት ምሽቱ የሚኒስትሮች ምክር ቤት መግለጫ ተመልክቷል። በዚህ ህገ መንግስት አንቀጽ 49 ንዑስ አንቀጽ 5 ላይ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለው ልዩ ጥቅም እንደሚጠበቅለትና ዝርዝሩም በህግ እንደሚወሰን ተጠቅሷል። እስካሁን ሳይወጣ የቆየው ዝርዝርም ነው አሁን በረቂቅ አዋጅነት የወጣው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅና ዝርዝር ህግ ለማውጣት ጥረቶች ሲደረጉ መቆየታቸውን የሚኒስትሮች ምክር ቤት ትናንት ባወጣው መግለጫ አስረድቷል። ጥረቶች ሲደረጉ ቆይተው ይህ ረቂቅ አዋጅ ሊዘጋጅ ተችሏል ነው ያለው። የኦሮሚያን ክልል ልዩ ጥቅም ለማስጠበቅ የሚወጣው ሕግ የአዲስ አበባ ከተማ ነዋሪዎችን መብቶችና ጥቅሞች በምንም መልኩ የማይሸራርፍ መሆኑንም ነው የገለጸው። ይልቁንም የአዲስ አበባና የኦሮሚያ ክልል ሕዝብ ትስስርና መስተጋብር ይበልጥ ሕጋዊ መስመር ይዞ እንዲጠናከር የሚያደርግና የጋራ ተጠቃሚነትን የሚያጎለብት ይሆናል ብሏል። የኦሮሚያ ክልል በአዲስ አበባ የሚጠበቁለት ልዩ ጥቅሞች በረቂቅ አዋጁ ተዘርዝረዋል። ልጆቻቸውን በአፍ መፍቻ ቋንቋቸው ማለትም በኦሮምኛ ለማስተማር ለሚፈልጉ ዜጎች የአዲስ አበባ ከተማ አስተዳደር በአፋን ኦሮሞ የመጀመሪያ ደረጃ ትምህርት ቤት ማደራጀት እንዳለበት ከተጠቀሱት አንዱ ነው። የባህል የቋንቋና የሥነ ጥበብ አገልግሎት ከማኅበራዊ አገልግሎት የሚመደብ መሆኑን ምክር ቤቱ አስታውሷል። ከዚህ አኳያ አገልግሎት ተጠቃሚ ለሆኑት የኦሮሞ ብሔር ተወላጆች በቋንቋቸው አገልግሎቱ እንዲቀርብ አፋን ኦሮሞ በአዲስ አበባ ከተማ አስተዳደር የስራ ቋንቋ ሆኖ እንደሚያገለግል በአዋጁ ተመልክቷል። የኦሮሞን ሕዝብ ማንነት የሚያንጸባርቁ አሻራዎች በከተማዋ ውስጥ በቋሚነት እንዲኖሩ ማድረግም በአዋጁ ከተጠቀሱት ነጥቦች አንዱ ነው። በዚህም መሰረት ከክልሉ ሕዝብ ጋር በተያያዙ ታሪካዊ ክስተቶች ስም መታሰቢያዎች እንዲኖሩ እንደሚደረግ አብራርቷል። አመች የሆኑ አደባባዮች፣ ጎዳናዎች፣ ሰፈሮችና የመሳሰሉት ቦታዎች እንደ አስፈላጊነቱ በቀድሞ የኦሮሞ ስማቸው እንዲጠሩ ማድረግ ያስፈልጋል ነው ያለው ረቂቅ አዋጁ። ረቂቅ አዋጁ ስለ ዋና ከተማዋ መጠሪያም ያብራራው አለ። እስካሁን የነበረውን በማስታወስ ጭምር ከተማዋ ከኦሮሚያ ክልል ጋር በተያያዘ ፊንፊኔ በሚል ስትጠራ መቆየቷን ጠቁሟል። በዓለም አቀፍ በአህጉራዊና በአገር አቀፍ ደረጃ እንደዚሁም በፌዴራል መንግስቱና በከተማዋ አስተዳደር ደግሞ አዲስ አበባ ተብላ እንደምትጠራም አስታውሷል። በሁለቱም እርከኖች ያለውን የከተማዋን መጠሪያ ባለበት እንዲቀጥል ማድረጉ ተገቢ መሆኑን ረቂቅ አዋጁ ያስረዳል። ይህም ሆኖ ፊንፊኔና አዲስ አበባ የሚሉት መጠሪያዎች በሕግ ፊት እኩል እውቅና እንዳላቸው አስቀምጧል። የኦሮሚያ ክልል በአዲስ አበባ ከተማ ስለሚኖረው የኢኮኖሚ ልዩ ጥቅምም በረቂቅ አዋጁ ተዘርዝረዋል። ከዚህ አንጻር ከተካተቱት ነጥቦች አንዱ በአዲስ አበባ ዙሪያ የሚገኙ የኦሮሚያ አርሶ አደሮች ጉዳይ ነው። አርሶ አደሮቹ የመሀል ደላሎችን አስወግደው ከአዲስ አበባ ሸማቾች ጋር በቀጥታ የግብይት ሰንሰለት የሚተሳሰሩበት ሁኔታ መመቻቸት እንዳለበት በረቂቅ አዋጁ ሰፍሯል። የከተማዋ አስተዳደር በራሱ ወጪ የግብይት ማዕከላትን አቋቁሞ ለአርሶ አደሮቹና ማህበሮቻቸው እንዲያቀርብም ነው ረቂቅ አዋጁ የሚጠይቀው። በአስተዳደሩ ውስጥ በልማት ምክንያት የሚፈናቀሉ የኦሮሞ ብሔር አርሶ አደሮችን ዘላቂ መቋቋሚያ የሚሆን ካሳ የማግኘት መብት ለማስከበር የሚሰራ ጽፈት ቤት እንደሚቋቋምም ተጠቅሷል። ከዚህ በፊት የተፈናቀሉና በቂ ካሳ ያላገኙ የኦሮሞ ብሔር አርሶ አደሮችን በተመለከተም ጽፈት ቤቱ በጥናት ላይ የተመሰረተ የማስተካከያ ስራ እንደሚሰራ ተጠቅሷል። ረቂቅ አዋጁ ሌሎች ነጥቦችንም አካቷል። በረቂቅ አዋጁ የዝግጅት ሂደት የኦሮሚያ ገዢ ፓርቲ ኦህዴድ የክልሉ መንግስት የአዲስ አበባ ከተማ አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣናት መሳተፋቸውን የሚኒስትሮች ምክር ቤት አስታውቋል። ረቂቅ አዋጁን በማጽደቁ ሂደትም በርካታ የህብረተሰብ ክፍሎች እንደሚሳተፉ አረጋግጧል። የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች የተካሄደውን የተቃውሞ እንቅስቃሴ ተከትሎ የመልካም አስተዳደር ችግሮችን ለመፍታት በህብረተሰቡ የተነሱ ጥያቄዎችንም ለመመለስ እየሰራ መሆኑን ሲገልጽ ቆይቷል። የኦሮሚያ ክልል በአዲስ አበባ ላይ ያለውን ልዩ ጥቅም የሚያረጋግጠውና ለዓመታት ሳይወጣ የቆየው አዋጅ በዚህ ሰዓት መውጣት ከዚህ ጋር የተያያዘ ስለመሆኑ በሚኒስትሮች ምክር ቤት መግለጫ አልተመለከተም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ i አፍሮን እናመሰግናለን። ዲጄ ፋትሱን እናመሰግናለን ሙዚቃውን እንዳመረጣልን። ፌስቡክ አት ቪዋ ማሪክ ላይ አስተያየቶቻችሁ እየደረሱን ነው የሚገኙት። የሁልጊዜ ተከታታያችን ሀናን ቆንጆ በጉጉት እንጠብቃለን፣ በቪዲዮ ዋው ብላለች። ሄሊ ፍቅር ፍቅር ደግሞ አሳዩን። ጽድት ያለውን ስቱዲዮ ብላልሽ። በቅርቡ ጠብቁ እናሳያቸዋለን። መጋበዝም እንችላለን። ቅርብ ቅርብ ያሉ ካሉ ስቱዲዮአችንን እየጋበዝን ልናሳያቸውም እንችላለን። ሌላ ደግሞ በሳውዲ አረቢያ ስላለው ለምን መረጃ ትሰጡንም በሚል የቀረበ አስተያየት አለ። ለዚህ እዛው ምላሽ ሰጣበታለች። አህመድ ነው ጥያቄውን ያቀረበው። አናን ቆንጆ፣ ሁልጊዜ ስለምትከታተለን ሁሌ ነው ስለ ሳውዲ የሚዘግቡት፣ ምናልባትም አንተ አልሰማክም፣ ባለፉት ሶስት ወራት ሙሉ መረጃ ሲሰጡ ነበር ብላለች። ወደ ተከታዩ ዘገባ እንለፍ። ኪሳችሁን ይመለከታል። አዎ ሄኖክ አንተ ወዳጠናከርከው ዘገባ ነው የምናልፈው የኢትዮጵያ የገንዘብ ሚኒስትር ለፓርላማ ያቀረቡት የሶስት መቶ ሀያ ነጥብ ስምንት ቢሊየን ብር በጀት እንዴት ይደለድላል የክልሎች በጀት ጭማሪ ሲያሳይ ከዚህ ቀደም ከፍተኛ የበጀት ድርሻ የነበረው የካፒታል በጀት ድርሻ የተመጠነ ጭማሪ ታይቷል ዶክተር ሰይድ ኑሩ በኢትዮጵያ የኢኮኖሚክስ ባለሙያዎች ማህበር ተመራማሪ ናቸው ዜጎች ለመንግስት በጀት ማወቃቸው ዞሮ ዞሮ ብዙ ገንዘብ የሚከፈለው እነሱ በሚሰበሰብ በሚሰበሰብ ግብር ስለሆነ ኪሳቸውን ይመለከታል ይላሉ። ለዝርዝሩ ዶክተር ሰይድ ኑሩ። ባደጉት ሀገሮች በጀት ሲደለደል ትልቅ ክርክር ያካሂዳል። በፓርቲ መስመርም አተካሮ ያስነሳ እንደሚታወቀው እና ይሄ ያለምክንያት አይደለም። ብዙ ኢምፕሊኬሽኖች አሉት። የመንግስት በጀት ብዙ እንድምታዎች አሉት። በጀት በራሱ ድልድል ትልቅ የፖሊሲ መሳሪያም ነው። እና ዜጎች ይሄ ይመለከታቸዋል። በትልቁ ስናስበው የትኞቹ ክፍላተ ኢኮኖሚዎች ትኩረት መሰጠት እንዳለባቸው በበጀት ይወሰናል። በበጀት ስራ ይፈጠራል። የማክሮ ኢኮኖሚ መረጋጋት እንዲሁ በበጀት ይወሰናል። በክልሎች መካከል የተመጣጠነ ልማት እንዲኖር በዛው በበጀት ይወሰናል። ዛሬም ብቻ አይደለም፣ ለልጆቻችንም ከዛ በኋላ ያሉ እጣዎች፣ የሀገር እጣ ፋንታዎች የሀገር እነዚህ ሁሉ ዛሬ በምናደርጋቸው የበጀት ድልድሎች ሁሉ ይወሰናሉ። ሁለት ክፍሎች አሉት። በጀት ሲባል የግድ ወጪው ብቻ አይደለም ገቢው እናስባለን። ከገቢው ቀጥሎ እንደገና ወጪውንም እናስባለን። ከገቢው ስንነሳ ከፍተኛ በጀት ሲኖር ከውጭ ምን ያህል ያስፈልገናል፣ በሀገር ውስጥ ምን ያህል ሊሰበሰብ ታቅደዋል። እነዚህ በራሳቸው ትልቅ የፖሊሲ መሳሪያ ናቸው። ዜጎች ምን ያህል ሊከፍሉ እንደሚጠበቅባቸው ያመላክታል። በብድር እና ደግሞ በተለይም በብድር የሚመጣ በሚሆንበት ጊዜ ነገ ስለምንከፍለው እናስባለን። እነዚህ ሁሉ ትልቅ ናቸው። በውጭ ደረጃ ብዙ የሚመለከተን ነገር አለ። እንግዲህ ከትንሽ ከሰፈር ጀምሮ እኔ አካባቢ ምን ያህል ይደርሳል። እስከ ክልል ድረስ ሊሄድ ይችላል። በሀገር ደረጃ ደግሞ በየትኞቹ ክፍላተ ኢኮኖሚዎች የተሻለ ድልድል ተደርጓል የሚባሉ ሰፋ ያሉ ኢሾዎች ሊነሱበት የሚችሉ ነው እና ዜጎች ስለ ሀገሪቱ የወደፊት ዕጣ ፈንታም በእንደዚህ አይነት የበጀት ድልድሎች አቅጣጫ የሚያመላክት በመሆኑ ይመለከታቸዋል ሊጠይቁም ይገባል እንደ አይነት ብነ ስለዚህ በአሁኑ በጀት ምን ያህል የእነሱን ኪስ ይመለከታል የሚለውን እንነጋገርና ወደ ድልድሉ እንገባለን ምን ያህሉ ነው ከሀገር ውስጥ በ በግብር ሊሰበሰብ የታቀደው በቀጣዩ ዓመት በጀት በግብር ወደ መቶ ዘጠና ስድስት ቢሊዮን ከታክስ ካልሆኑ ገቢዎች ደግሞ ወደ ሀያ አራት ነጥብ ስድስት ቢሊዮን በአጠቃላይ ከሀገር ውስጥ ገቢ በድምሩ ወደ ሁለት መቶ ሀያ አንድ ቢሊዮን ብር ገዳማ እንደሚሰበሰብ ይጠበቃል። የውጭ እርዳታ አለ አሁን በተያዘው በጀት እንደሚቀንስ ነው። በተለይ በሀያ አራት በመቶ ገዳማ እንደሚቀንስ ይታሰባል። በብድር መልክ ከውጭ ሀገር ይገኛል ተብሎ የሚታሰበው እሱ ትንሽ ጭማሪ አለው። ባለፈው ዓመት ይገኛል ተብሎ ከታሰበው በብድር ዘንድሮ ይገኛል ተብሎ የተቀመጠው ይጨምራል። ሌላው እንግዲህ ከውጭ ሀገር ከሚገኘው በተጨማሪ እና ከታክስ ከሚሰበሰበው ሀገር ውስጥ ብድር የምንለው የዶሜስቲክ ቦሮዊን እሱም ወደ ሀምሳ ሁለት በመቶ ጭማሪ ያሳያል። በሀገር ውስጥ ፋይናንስ ለማድረግ እንግዲህ የበጀት ድልድሉን ስንመለከት ያው ብዙ ዘርፎች ያሉት ነው። ግን ዋና ዋናዎቹን እንመልከት። ከዚህ ቀደም የካፒታል በጀት ከፍተኛ ድርሻ የነበረው ነው፣ አሁንም አለው። ግን የክልሎች በጀት ዘንድሮ በጣም የጨመረበት ሁኔታ ነው ያለው። እስኪ ይሄንን አዲሱን ሁኔታ እንመልከት። የዘንድሮ በጀት ድልድል ላይ ከሌላው ጊዜ በተለየ ለክልሎች የተሰጠው የአራት ነጥብ አምስት ካለፈው አመት የአራት ነጥብ አምስት ድርሻው ማለት ነው። የአራት ነጥብ አምስት መቶኛ ጭማሪ ያሳያል። ለምሳሌ ያለፈው አመት በጀት አመት ሰላሳ ሁለት በመቶ ነበር ከአጠቃላይ፣ አሁን ወደ ሰላሳ ስድስት ነጥብ ስድስት በመቶ ጨምሯል። የአራት ነጥብ አምስት በመቶ ጭማሪ ያሳያል። በፌዴራል መንግስት ስር የሚወድቀው የመደበኛ ወጪ ደግሞ የዜሮ ነጥብ አምስት በመቶ ብቻ ጭማሪ አላት ከሀያ አምስት በመቶ ወደ ሀያ አምስት ነጥብ አምስት የካፒታል በጀት ከሰላሳ ስምንት ነጥብ አምስት ወደ ሰላሳ አምስት ነጥብ ስምንት ጨምሯል። ይሄ ማለት በግምት ወደ የተጠጋጋ በሶስት በመቶ ቅናሽ ያሳያል። የካፒታል በጀቱ በአገር አቀፍ ደረጃ የካፒታል በጀት ቀንሷል ለማለት ክልሎች የእነሱን ንድልድል ማየት ይጠይቃል። በአብዛኛው ኔ እስከሚገባ ድረስ ክልሎች ከመደበኛ ወጪ ይልቅ የካፒታል ወጫቸው ይጨምራል በሱ ሊታካስ ይችል ይሆናል። እንግዲህ የበጀት መጓደሉንም ብንመለከት ከሀምሳ ሶስት ቢሊዮን ብር በላይ ነው። ይሄ ማለት ምን ማለት ነው? የበጀት መጓደል በምጣኔ ሀብቱ መለኪያዎች ምን ምንን ያሳያል? እንግዲህ በኢኮኖሚክስ የበጀት ጉድለት በተለይ የንግድ ሚዛን፣ የንግድ ሚዛን ብቻ ሳይሆን የክፍያ ሚዛን ነጸብር አቅም ጭምር ነው። ከሱ ጋር ይያያዛል በሀገር ውስጥ አቅም ገዝተን አገር ውስጥ ባመረትነው ምርት አምርተን ሸጠን ባገኘ ነው የምንገዛቸውን። የምንገዛቸው በቂ ካልሆነ ከውጭ ፍላጎት አለ፣ እቃዎችን እናስገባለን። እሱን ለማስገባት ከየውጭ ምንዛሬ ያስፈልገናል። እሱን ለማግኘት ደግሞ መሸጥ አለብን እና የዚህ ነጸብራቅ መበደርን ከውጭ ይጠይቃል፣ ወይም በእርዳታ መልክ ማምጣት ትችላለ። ይሄ ምን ማለት ነው? ሁለት ጉድለቶች አሉ ያጋጥማሉ። ሀገርን አንደኛው መንግስትን በመንግስት በኩል በሰበሰበው ገቢ በሀገር ውስጥ በሰበሰበው ገቢ ወጪዎቹን መሸፈን ካልቻለ የግድ ሀገር ውስጥ ከመንግስት ውጭ ባሉ ክፍላት ኢኮኖሚዎች በተለይ ከፕራይቬት ሴክተር ከምንለው ከውጭ ሀገር ደግሞ ከሌሎች ሀገራት በሚገኝ ገንዘብ ይሸፍናል። ይሄ አንዱ አንዱ ጉድለት ነው። ሁለተኛው የዚህ ነጠብራቅ ደግሞ በወጪ ንግድ ሂደት ውስጥ በሀገር ውስጥ አምርተን በሸጥናቸው ሸጠን ባገኘ ነው ገቢ ከውጭ ሀገር የምናስገባው ለምናስገባቸው እቃዎች ለእነዚህ መሸፈን ካልቻል እንደዚሁ ከውጭ እንበደራለን። ይሄ ሁለት ሁለት ክስተቶች ናቸው። አሁን እንግዲህ በምንመለከተው ጊዜ ሁለቱን በምናይበት ጊዜ በተለይ ማነው የመንግስት በጀት ጉድለት በምናይበት ጊዜ ስትሪክት የሆነው ትንሽ ጠበቅ ያለው ትርጉም ምንድን ነው? አንድ መንግስት በሀገር ውስጥ በሰበሰበው ገቢ፣ ታክስ ሊሆን ይችላል፣ ከታክስ ውጭ ሊሆኑ ይችላሉ። በዚህ የተሰበሰበው አጠቃላይ ወጪዎቹን መሸፈን ካልቻለ ጉድለት አለበት። ውይይቱ አላበቃም። በነገው ዝግጅታችን የመጨረሻውን ክፍል የምናቀርብ ይሆናል። እንግዲህ ሄኖክ እናመሰግናለን ለውይይቱ። በቁጥር የቁጥር ጉዳይ በደንብ የገባህ ይመስላል። አሁን አሁን እየተረዳው ነው እኔ ራሱ። ዝግጅታችን በዚሁ ተጠናቋል። አስተያየቶቻችሁን ስትሰጡን ያመሻችሁት፣ አብራችሁን የዋላችሁ የቆያችሁትን ሁሉ እናመሰግናለን። በቀጣይም ደግሞ በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ ጊዜ ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ሞክቢል ያበሮ ነው የጋቢና ዲጄ ዲጄ ፋትሱ ጋር በመሆን እንደዚሁም የስርጭት መሀንዲሱ ፒታ አመሰግናለን። በጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በነገው ጉዞ እንገናኝ።